የአሜሪካ ድምፅ ራዲዮ ጣቢያ ነው። በኢትዮጵያ ለስድስት ወራት የሚዘልቅና ከዛሬ ጀምሮ ተፈጻሚ የሚሆን የአስቸኳይ ጊዜ አዋጅ ታወጀ። አዋጁ በሚቀጥሉት አርባ ስምንት ሰዓታት ውስጥ ለህዝብ ተወካዮች ለህዝብ ተወካዮች ምክር ቤት

ቀርቦ በምክር ቤቱ ይጸድቃል ተብሎ ይጠበቃል። ነገር ግን ከዛም ቀደም ብሎ ዛሬ በሚኒስትሮች ምክር ቤት ከጸደቀበት ጊዜ ጀምሮ ተፈጻሚ ይሆናል ማለት ነው። የኢትዮጵያ የፍትህ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ናቸው። ከመንግሥት የኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ጋር ዛሬ ለሀገር ውስጥ መገናኛ ብዙሀን በሰጡት የጋራ መግለጫ ከተናገሩት የተወሰደ ነው። በዕለቱ አቢይ ርዕስ ይቀርባል።

በወሎ ግንባር ህወሓትን ወግነው የሕይወት መስዋዕትነት የከፈሉ የውጭ ኃይሎች መኖራቸውን ጠቅላይ ሚኒስትር አብይ አህመድ ይፋ አደረጉ ይላል ሌላው የመጽሔት ርዕሳችን። የዚህም ዝርዝር ደርሶናል። ማክሰኞ ጥቅምት 23 2014 ዓ ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን አስተናጋጃችሁ አሉላ ከበደ ነኝ።

የራዲዮ በቴሌቪዥን ስርጭታችንን ለመከታተል ለምትሹ አድማጭ ተመልካቾቻችን በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ታገኙናላችሁ። ከዕለቱ ዜና አቅራቢ ደረጀ ደስታ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉ፣ ከዌብና ማኅበራዊ የመገናኛ አሰናጃችን አበባየው ገበያውና እንዲሁም ከቴክኒሽያናችን ኔልሰን ሎፔዝ ጋር የዕለቱ ዋና አዘጋጅ ጽዮን ግርማ ናት።

እንዲሁም በያሉበት የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን ያለም ዜና ከደረጀ ደስታ። ጤና ይስጥልን አድማጮች፣ የምሽቱን ዜናዎች የማሰማችሁ ደረጀ ደስታ ነኝ። በኢትዮጵያ ለስድስት ወራት ከዛሬ ጀምሮ ተፈጻሚ የሚሆን የአስቸኳይ ጊዜ አዋጅ ታወጀ።

ማምሻውን የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉና ፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በጋራ የሰጡትን መግለጫ ጠቅሰው የአገር ውስጥ መገናኛ ብዙኃን እንደዘገቡት የሚኒስቴሮች ምክር ቤት የአስቸኳይ ጊዜ አዋጅ እንዲታወጅ የውሳኔ ሀሳብ አቅርበዋል። አዋጁ በህዝብ ተወካዮች ምክር ቤት በ48 ሰዓት ውስጥ እስኪ ጸድቅ ከዛሬ ጀምሮ ተፈጻሚ ይሆናል ተብሏል።

አድማጮች የዚህ ዘገባ ዝርዝር ከዜና በኋላ በሚኖረው ጊዜ በዝርዝር ይቀርባል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ኢትዮጵያን ጨምሮ ሶስት የአፍሪካ አገራትን በምጻሩ አገዋ እየተባለ ከሚታወቀው ከአፍሪካ እድገት እድል ድንጋጌ አባልነት ለመሰረዝ ማቀዳቸውን ለአገሪቱ ኮንግረስ በደብዳቤ አሳወቁ። ባይደን አገራቱን ጥሰዋል ያሏቸውን የድንጋጌውን ክፍሎች ለውሳኔያቸው ምክንያት አድርገው አቅርበዋል። ሀብታሙ ስዩም ዝርዝሩን ይዘዋል።

ፕሬዚደንት ጆ ባይደን ለዩናይትድ ስቴትስ ኮንግረስ በጻፉት የቅድ ማሳወቂያ ደብዳቤ ላይ ኢትዮጵያን፣ ጊኒንና ማሊን ከአፍሪካ እድገትና እድል ድንጋጌ አጎ አባልነት ለመሰረዝ ያላቸውን ፍላጎት አሳውቀዋል። ባይደን በደብዳቤያቸው ላይ ይህንን እርምጃ የሚወስዱት ኢትዮጵያ፣ ጊኒንና ማሊ በድንጋጌው አንቀጽ መቶ አራት ላይ የተቀመጡ አባል ሀገራት

ሊያሟሏቸው የሚገቡ ቅድመ ሁኔታዎችን ወይንም ግዴታዎችን ባለማሟላታቸው እንደሆነ ገልጸዋል። ኢትዮጵያ ዓለም አቀፍ እውቅና የተሰጣቸውን የሰብአዊ መብቶችን መጣሷ፣ ጊኒ የሕግ የበላይነት እንዲከበርና ፖለቲካዊ ብዝሃነትም እንዲሰፍን የሚያበቁ ተከታታይ መሻሻሎችን አለማሳየቷ፣ ማሊ ዓለም አቀፍ እውቅና ላገኙ የሰብአዊ መብት ጥሰቶች እልባት ባለመስጠቷ፣ የሕግ የበላይነት እንዲከበር ፖለቲካዊ ብዝሃነት እንዲሰፍን ዓለም አቀፍ እውቅናን ያገኙ የሰራተኞች መብቶች እንዲከበሩ የሚያስችሉ ተከታታይ መሻሻሎችን ባለማሳ

ይቷ እርምጃው እንደሚወሰድባቸው ደብዳቤው ያትታል። ከሶስቱም ሀገራት መንግስታት ጋር ጠበቅ ያሉ ንግግሮች ቀደም ባለው ጊዜ ቢደረጉም መንግስታቱ ግን ተገቢውን እርምጃ መውሰድ እንደተሳናቸው በደብዳቤው ላይ ተገልጸዋል። በዚህም ምክንያት ከመጪው የጎርጎሳውያኑ ጥር 1 2022 ጀምሮ ሶስቱም ሀገራት ከድንጋጌው ተጠቃሚ የሰሐራ በታች ሀገራት ዝርዝር ውስጥ እንደሚሰረዙ ተነግረዋል።

ድንጋጌው ብቁ የሚያደርጉ ቅድመ ሁኔታዎችን በማሟላት ረገድ ሀገራቱ መሻሻል ማድረግ አለማድረጋቸውን መመዘን እንደሚቀጥሉ ፕሬዚደንት ባይደን በደብዳቤው ላይ አሳውቀዋል። ላለፉት 21 ዓመታት በየዓመቱ በመቶ ሚሊዮኖች ዶላር የሚገመት ሸቀጥ ወደ ዩናይትድ ስቴትስ ካለቀረጥ በመላክ የእድሉ ተጠቃሚ ከነበሩት ሀገራት መካከል አንዷ የሆነችው ኢትዮጵያ ዩናይትድ ስቴትስ እዚህ እርምጃ ላይ ብትደርስ ሊከተል የሚችለውን አሎታዊ ውጤት በማንሳት ውሳኔውን እንድታጤን በተለያዩ ባለስልጣናቶቿ በኩል

ስታሳስብ ቆይታለች። በዋነኝነት ቁጥራቸው ወደ ሁለት መቶ ሺህ የሚጠጉ በተለያዩ ፋብሪካዎች ውስጥ ተቀጥረው የሚሰሩ ሰራተኞች ውሳኔው ጫና እንደሚያሳድርባቸው መቀመጫውን በዩናይትድ ስቴትስ ላይ እንዳደረገው የአሜሪካ ኢትዮጵያን የሕዝብ ግንኙነት ተቋምን የመሰሉ የሲቪል ማህበራት ሲናገሩ ቆይተዋል። የምጣኔ ሀብት ባለሙያዎችም ከዘጠና በመቶ በላይ ሴቶችን የሚያስተዳድሩ ፋብሪካዎችን እጣ ፋንታ አጣብቂኝ ውስጥ ሊያስገባ ይችላል በሚል የእርምጃውን አሳሳቢነት ሲያስረዱ ሰንብተዋል።

በኢትዮጵያ የሚገኘው የዩናይትድ ስቴትስ ኤምባሲ ከዩናይትድ ስቴትስ በኮቫክስ በኩል የተላኩ ከ1.5 ሚሊዮን በላይ የፋይዘር የኮቪድ-19 ክትባት መድኃኒቶች ኢትዮጵያ መድረሳቸውን በኢትዮጵያ የሚገኘው የዩናይትድ ስቴትስ ኤምበሲ ዛሬ ባወጣው መግለጫ አስታወቀ። ይህ እንደ ኤሮፓ አቆጣጠር ከሐምሌ 2021 ጀምሮ ወደ ኢትዮጵያ የተላከውን የፋይዘር የኮቪድ-19 ክትባት መጠን ወደ አራት ሚሊዮን የሚያደርሰው ሲሆን ከአንድ አገር ብቻ ወደ ኢትዮጵያ ከተላኩት ክትባቶች ውስጥ ከፍተኛው እንደሆነ

ኤምባሲው አስታውቋል። ሶማሊያ ለታችኛው ፓርላማ የምታደርገውን ኢመደበኛ ምርጫ አቋረጠች። የአገሪቱ የፖለቲካ ፓርቲ መሪዎች ስምምነት ላይ መድረስ ባለመቻላቸው ምርጫው እስካሁን ድረስ ብዙ ጊዜ ተቋርጧል። ኤደን ገረመው የሙሐመድ ካህያን ዘገባ እንደሚከተለው ታቀርበዋለች።

ሰኞ ዕለት በሞቃዲሾ የተጀመረው የሶማሊያ የፓርላማ የህግ መምሪያ ምርጫ ተጓተተ። 275 መቀመጫዎች ያሉት የህግ መምሪያው 101 በሚሆኑ በተለያዩ ከሶማሊያ ጎሳዎች የተወከሉ መራጮች አማካኝነት የሚመረጥ ሲሆን፣ በምክር ቤት ውስጥ በአካል ተሰብስበው በሚደረግ ሚስጢራዊ የድምጽ መስጫ ኮረጆ አማካኝነት ድምፆች ይሰበሰባሉ። አሸባሪውና ታጣቂው አልሻባብ ምርጫውን ለማደናቀፍ በማስፈራራቱ የተነሳም የምርጫ ቀጠናዎች በሶማሊያ የደህንነት ተቋማትና በአፍሪካ

ከህብረት ህብረት ሰላም አስከባሪዎች ይጠበቃሉ። ከሶማሌላንድ የመጡት ምክትል ጠቅላይ ሚኒስቴር መሀዲ ሞሐመድ ጉሌድ እጅግ በሰፋ ልዩነት ድል የተቀዳጁ የመጀመሪያው የምክር ቤቱ አባል ሲሆኑ ለሀገሪቱ ደህንነት ዴሞክራሲያዊ የሆነ ጉዞ አስፈላጊ ነው ይላሉ።

የምርጫ ሂደት በዜጎች መካከል በሰላም አብሮ ለመኖርና በስልጣን ያለውን አስተዳደር ለመመዘን አስፈላጊ ነገር ነው ነበር ያሉት ምክትል ጠቅላይ ሚኒስትሩ። ቀሪዎቹ ድምጾችም ለፕሬዝዳንታዊ ምርጫው ፈር እንዲቀዱ ከታኅሳስ በፊት እንዲካሄዱም አመልክተዋል። የሶማሊያ የፌዴራል የምርጫ አመራር ኤጀንሲም እንደ ሴቶች ላሉ የተወሰኑ ቡድኖች በፓርላማ ውስጥ መቀመጫ መኖሩን አረጋግጣለሁ ብሏል። አህመድ ሰፊና የሶማሊያ ምርጫ ኮሚሽን ቃል አቀባይ ናቸው።

አህመድ ሰፊና በፓርላማው ህግ መምሪያ ውስጥ 30 በመቶና ከዛ በላይ የሚሆኑ መቀመጫዎችን ኮታ ሴቶች እንዲያገኙና መንግስት ሂደቱን ማፋጠኑን እናረጋግጣለን ያሉት። የፓርላማው የላይኛው ምክር ቤት አባላት ባለፈው ወር ላይ የተመረጡ ሲሆን፣ 329 የሚሆኑት የሶማሊያ ህግ አውጪዎች በቀጣይ አንድ ወር ጊዜ ውስጥም የሀገሪቱን ፕሬዚዳንት እንዲመርጡ ይጠበቃሉ።

ፕሬዚዳንት መሐመድ አብዱላሂ መሐመድ የስልጣን ዘመናቸው ባለፈው የካቲት ወር ላይ ቢያበቃም ነገር ግን በህገ መንግስቱ መሰረት ህግ አውጪዎቹ ተተኪውን ፕሬዚዳንት እስኪመርጡ ድረስ በስልጣን ላይ ይቆያሉ። በተለያዩ የዩናይትድ ስቴትስ ግዛቶች ውስጥ በዛሬው ዕለት በመካሄድ ላይ በሚገኘው ምርጫ በምርጫው ሂደት ላይ ስላለው ተአማኒነትና ተቀባይነት ፍንጭ የሚሰጥ ሲሆን የበርካታ አወዛጋቢ ፖሊሲዎች ተቀባይነት የሚፈተኑበት እንደሆነም ባለስልጣናቱ ተናግረዋል።

ዛሬ ልዩ ትኩረት የተሰጣቸው የኒው ጀርሲና የቨርጂኒያ ገዢዎችን ምርጫ ውድድር ጨምሮ ከንቲባዎች፣ የወረዳ ምክር ቤትና የትምህርት ቤት ቦርድ አባላት ምርጫ በበርካታ የዩናይትድ ስቴትስ ግዛቶች እየተካሄደ ነው። በዚህ ምርጫ አስቀድመው የሚፈተነው ሪፐብሊካኖች በሚያስተዳድሯቸው አንዳንድ ክፍለ ግዛቶች በመራጮች ተሳትፎ ላይ ተጥለዋል የተባሉት ገደቦችና የምርጫ ተአማኒነት ናቸው።

ካለፈው ፕሬዝደንታዊ ምርጫ በኋላ ለረጅም ጊዜ የተነዙ የተሳሳቱ መረጃዎች ትክክለኛ መሆን አለመሆናቸው የሚረጋገጥበት ጊዜ መሆኑን ባለሥልጣናት ገልጸዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው።

የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ከ አንድ መቶ በላይ አገሮች የተሰበሰቡ የዓለም መሪዎች በተገኙበት በስኮትላንዱ ግላስኮ የአየር ንብረት ጉባኤ ላይ ትናንት ሰኞ ባሰሙት የመክፈቻ ንግግር አሜሪካ የዓለም የሙቀት መጠንን ለመቀነስ ያስቀመጠችውን አዲስ ግብ አብራርተዋል።

ዩናይትድ ስቴትስ ባለፈው ሚያዚያ ወር በተካሄደው የመሪዎች ጉባኤ ላይ ባስቀመጥኩት ግብ መሰረት እንደ ኤሮፓ አቆጣጠር በ2030 በ2005 ከነበረው የልቀት መጠን ከ50 እስከ 52 ከመቶ በታች በማድረግ ያሰበችውን ግብ ልታሳካ ትችላለች ብለዋል ባይደን።

ለዓለም ማሳወቅ የምፈልገው ዩናይትድ ስቴትስ ወደ መድረኩ መመለሷን ብቻ አይደለም፣ በአርአያነትም ምሳሌ በመሆን ትመራለች ብለን ተስፋ እናደርጋለን ብለዋል። አጥፍቶ ጠፊዎችን ጨምሮ የተለያዩ ታጣቂዎች ያሉበት ቡድን ካቡል በሚገኘው በአፍጋኒስታን ትልቁ የጦር ሆስፒታል ላይ ዛሬ ማክሰኞ ባደረሰው ጥቃት በትንሹ 15 ሰዎች የተገደሉ ሲሆን ሌሎች በርካቶች ቆስለዋል።

ስማቸውን ያልገለጹ አንድ ባለስልጣን ጥቃቱ መድረሱን ያረጋገጡ ሲሆን የአፍጋኒስታን ዜና አገልግሎት የዓይን እማኞችን ጠቅሶ ጥቃቱ የተፈጸመው ዳኤሽ ተብሎ በአገሬው ሰዎች በሚጠራው የእስላማዊ መንግስት መሆኑን ዘግበዋል። የአፍጋኒስታን መንግስት ቃል አቀባይ ሁለት ቦምቦች በሆስፒታሉ መግቢያና ከሆስፒታል ውስጥ መፈንዳታቸውን ገልጸዋል። ታሊባን ጥቃቱን ከፈጸሙ ሌሎች ታጣቂዎች ጋር ሆስፒታል ውስጥ የተዋጋ ሲሆን በጥቃቱ ምን ያህል ጉዳት እንደደረሰ በትክክል

አልተገለጸም። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዥ በኮቪድ-19 የሞቱት ሰዎች ቁጥር ከ5 ሚሊዮን በላይ በልጧል መባሉን ዓለም አቀፍ ሀፍረት ነው ሲሉ ትናንት ሰኞ በሰጡት መግለጫ ተናገሩ። ዓለም ለዚህ የበቃው ፍትሐዊ ባልሆነው የክትባት ስርጭት የተነሳ መሆኑንም ዋና ጸሐፊው ተናግረዋል። ጉተሬዝ እነዚህ አምስት ሚሊዮን ሰዎች ዝም ብሎ ወረቀት ላይ ያሉ ቁጥሮች አይደሉም፣ እናቶች፣ አባቶች ናቸው

ወንድሞችና እህቶች፣ ሴትና ወንድ ልጆች ናቸው። ጓደኞችና የሥራ ባልደረቦች ናቸው። ድንበር በማይወስነው ምሕረት አልባ በሆነው ቫይረስ ሕይወታቸው በአጭር የተቀጨ ናቸው ብለዋል። የጆን ሃፕኪንስ ዓለም አቀፉ የኮቪድ-19 የመረጃ ማዕከል ትናንት በሰጠው መግለጫ በመላው ዓለም በኮቪድ-19 ሕይወታቸው ያለፈው ሰዎች ቁጥር ከአራት ወራት በፊት አራት ሚሊዮን የነበረ ሲሆን አሁን ከአምስት ሚሊዮን በላይ መድረሱን ማስታወቁ ይታወሳል።

ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ። ደርጀ ደስታን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የዕለተ ማክሰኞ ዝግጅታችንን ነው

ጥቅምት 23 2014 ዓ ም አስተናጋጃችሁ አሉላ ከበድ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ19 ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አሁን ወደ ቀዳሚው የዕለቱ አብይ ርዕስ ነው የምናመራው።

በኢትዮጵያ ለስድስት ወራት ከዛሬ ጀምሮ ተፈጻሚ የሚሆን የአስቸኳይ ጊዜ አዋጅ ታውጇል። ማምሻውን የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉና የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ለአገር ውስጥ መገናኛ ብዙሀን በሰጡት የጋራ መግለጫ አዋጁ ከዛሬ ጀምሮ ተፈጻሚ ይሆናል ነው ያሉት። ለህዝብ ተወካዮች ምክር ቤት መላኩንና በሚቀጥሉት አርባ ስምንት ሰዓታት ውስጥም ይጸድቃል ተብሎ እንደሚጠበቅ ተገልጿል። ለዝርዝሩ ጽዮን ግርማ

የሀገር ህልውናና ሉዓላዊነት ላይ የተደቀነን አደጋ ለመከላከል በሚል ርዕስ በአዋጅ ቁጥር አምስት እዝባር ሁለት ሺ አስራ አራት የወጣው ድንጋጌ የአስቸኳይ ጊዜ አዋጅ መምሪያ እዙ

የሀገርን ህልውናና ሉዓላዊነት እንዲሁም የሰላማዊ ዜጎችን ደህንነት ለመጠበቅ አስፈላጊ ነው ብሎ ሲያምን በየትኛውም የሀገሪቱ ክፍል መከላከያ ኃይልን ወይም የትኛውንም ሌላ የጸጥታ አካል በማሰማራት ሰላምና ጸጥታ እንዲያስከብሩ ትዕዛዝ ሊሰጥ ይችላል ይላል። የዚህን አዋጅ መጽደቅ አስመልክቶ መግለጫ የሰጡት የፍትህ ሚኒስትር ዶክተር ጌዲዮን ጢሞቴዎስ አዋጁ ከዛሬ ጀምሮ

ተግባራዊ ይሆናል ብለዋል። አዋጁ በሚቀጥሉት 48 ሰዓታት ውስጥ በህዝብ ተወካዮች ምክር ቤት ለህዝብ ተወካዮች ምክር ቤት ቀርቦ በምክር ቤቱ ይጸድቃል ተብሎ ይጠበቃል። ነገር ግን ከዛም ቀደም ብሎ ዛሬ በሚኒስትሮች ምክር ቤት ከጸደቀበት ጊዜ ጀምሮ ተፈጻሚ ይሆናል ማለት ነው። ዶክተር ጢሞቴዎስ የአዋጁ ዓላማ ነው ያሉትን እንደሚከተለው አስረድተዋል።

አሁን ባለንበት ነባራዊ ሁኔታ ውስጥ ከፍተኛ የሆነ አደጋ በሀገር ህልውና ላይ፣ በሀገር ሉዓላዊነት ላይ፣ በሀገር የግዛት አንድነት ላይ ተደቅኗል። ይህ አደጋ መደበኛ በሆነው የህግ ማስከበር ስርዓትና አካሄድ ብቻ በበቂ ሁኔታ ምላሽ ሊሰጥቻል በበቂ ሁኔታ ልንቆጣጠረው የምንችል ባለመሆኑ፣ ጠንከር ባለ በተደራጀ ሁኔታ

የፀጥታና የደህንነት ተቋማት እንዲሁም ዜጎችም በመተባበርና በመቀናጀት የተደቀነውን አደጋ ለመቀልበስ ይችሉ ዘንድ ምቹ የሁኔታ ለመፍጠርና የህግ ማዕቀፍ ሊኖር ለማድረግ የጸደቀ አዋጅ ነው። በዛሬ ዕለት የጸደቀው ይህ አዋጅ የአስቸኳይ ጊዜ መምሪያ እዝ እንደሚቋቋም ደንግጓል። ዶክተር ጌዲዮን ያስረዳሉ። የአስቸኳይ ጊዜ አዋጁን

የማስፈጸም ስልጣን የተሰጠው የአስቸኳይ ጊዜ አዋጁን አፈፃፀም በበላይነት የሚመራ፣ የሚከታተል፣ ተግባራዊ የሚያደርግ አስፈላጊ የሆኑ መመሪያዎችን የሚያወጣ የአስቸኳይ ጊዜ አዋጅ መምሪያ እዝ ያቋቁማል። የአስቸኳይ ጊዜ አዋጅ መምሪያ እዙ በኢፌድሪ ጦር ኃይሎች ጠቅላይ ታማዦር ሹም የሚመራ ይሆናል። ተጠሪነቱ ደግሞ ለጠቅላይ ሚኒስትሩ ይሆናል።

ዶክተር ጌዲዮን እዙ መውሰድ የሚችላቸውን ኃላፊነቶች ዘርዝረዋል። አንደኛ ይህዝ በየተኛውም የሀገሪቱ ክፍል መከላከያ ኃይልን ወይም የተኛውንም ሌላ የጸጥታ አካል የክልልም ሆነ የፌዴራል በማሰማራት ሰላምና ጸጥታ እንዲያስከብሩ ትዕዛዝ መስጠት ይችላል። በተጨማሪም ይህዝ እድሜያቸው ለወታደራዊ አገልግሎት የደረሱና የጦር መሳሪያ የታጠቁ ዜጎች

ወታደራዊ ስልጠና እንዲወስዱ ወታደራዊ ግዳጅ እንዲቀበሉ ሊያዝ ይችላል። ይህንን ትዕዛዝ ደግሞ በተለያየ ምክንያት ተግባራዊ ለማድረግ የማይችሉ ከሆነ ደግሞ በአማራጭ ትጥቃቸውን ለመንግስት ጊዜያዊነት እንዲያስረክቡ ሊያዝ ይችላል። በተጨማሪም የአስቸኳይ ጊዜ አዋጅ መምሪያ እዙ በመላው ሀገሪቱ ይሁን በከፊል በተወሰኑ በተመረጡ ቦታዎች በተለይም

በከተማዎች አካባቢ የሰዓት ላፊ ገደብ መወሰንና ተፈፃሚ ማድረግ ይችላል። በተጨማሪም ማንኛውም የህዝብ የመገናኛና የህዝብ የመጓጓዣ ዘዴዎች እንዲዘጉ ወይም እንዲቋረጡ ሊያደርግ ይችላል። በተጨማሪ ይህ ህዝብ ከሽብር ቡድኖች ጋር ይተባበራል ብሎ ምክንያታዊ በሆነ መልኩ የተጠረጠረ ማንኛውም ሰው

ያለ ፍርድ ቤት ትዕዛዝ በቁጥጥር ስር እንዲውል ለማድረግ አዋጁ ተፈጻሚ በሚሆንበት ጊዜ ሁሉ ተይዞ እንዲቆይ ሊያደርግ ወይም በመደበኛው ሕግ ተጠያቂ እንዲሆን ሊያደርግ ይችላል።

በተጨማሪም ያለ ፈቃድ ማንኛውንም የአደባባይ ስብሰባ ወይም ሰላማዊ ሰልፍ ማድረግ መከልከሉን፣ ያለ እውቅናና ፈቃድ ማናቸውንም የጦር መሳሪያ ይዞ መንቀሳቀስ መከልከሉን፣ በከተሞች አካባቢ የነዋሪ መታወቂያ፣ የመንጃ ፈቃድ፣ የሰራተኛ መታወቂያ፣ ፓስፖርት፣ ወይም ከነዚህ ጋር ተመጣጣኝ የሆነ መታወቂያ ሳይዙ መንቀሳቀስ የተከለከለ መሆኑን ደንግጓል። ዶክተር ጌዲዮን ያስረዳሉ በተጨማሪ

ከሽቡር ቡድኖች ጋር ይተባበራል ብሎ ምክንያታዊ በሆነ መንገድ የጠረጠረውን፣ ምክንያታዊ በሆነ መልክ የጠረጠረውን ማንኛውንም ሰው ወይም ድርጅት ንብረት፣ ሆነ ቤት፣ ህንፃ፣ መጓጓዣ፣ ግቢ ያለ መበርበሪያ ፈቃድ ሳያስፈልገው መበርበር፣ ማንኛውንም ሰው ማስቆም፣ ማንነቱን መጠየቅ፣ መፈተሽ፣ ብርበራ ማካሄድ፣ በብርበራ የተገኘ መሳሪያም ካለ መውረስ

ይችላል። ያለ ፍቃድ የተገኘን መሳሪያ በተጨማሪ ይህ ለተወሰነ ጊዜ መንገዶችን፣ አገልግሎት መስጫ ተቋማትን ለመዝጋት እንዲሁም ሰዎች ለጊዜው በተወሰነ ቦታ እንዲቆዩ ወደ ተወሰነ አካባቢ እንዳይገቡ ወይም ከተወሰነ አካባቢ እንዲለቁ ማዘዝ ወይም መመሪያ መስጠት ይችላል።

ስልጣንን አላግባም መጠቀም ምክንያታዊ የሆነ ጥርጣሬ ሳይኖር ሆን ብሎ ዜጎችን ማሰር ወይም መሰል እርምጃ መውሰድ የተከለከለ ነው ብለዋል አዋጁ። በተጨማሪም በአዋጁ በተሸፈኑ ጉዳዮች ላይ የአስቸኳይ ጊዜ አዋጁ እስኪጠናቀቅ ድረስ የትኛውም የዳኝነት አካል ስልጣን እንደማይኖረው እና በቪና ኮንቬንሽን የተመለከተው የዲፕሎማቲክ መብት እንደተጠበቀ ሆኖ ከአዋጁ ጋር የሚቃረን የፍሬ ነገር እና የስነስርዓት ህጎች አዋጁ ላይ ስ

ስራ በሚውልበት ጊዜ ተፈጻሚነታቸው ታግዶ እንደሚቆይ

ተደንግጓል የወንጀል ተጠያቂነትን በሚመለከት የሚናገረው የአዋጁ አንቀጽ ድንጋጌውና በአዋጁ መሰረት የወጡ መመሪያዎችን ተላልፎ የተገኘ ማንኛውም ሰው እስከ ሶስት አመት በሚደርስ ቀላል እስራት ወይም እንደ ጥፋቱ ክብደት እስከ አስር አመት በሚደርስ ጽኑ እስራት እንደሚቀጣ የተፈጸመው ወንጀል በሌሎች ህጎች ከፍ ያለ ቅጣት የማያስከትል ከሆነ የከበደው ቅጣት ተፈጻሚ እንደሚሆን አመልክቷል

አመሰግናለሁ። ሲሆንን አድማጮች ተከታዩም እዚያው አዲስ አበባ ያቆየናል። የጦር መሳሪያ ያላቸው የአዲስ አበባ ከተማ ነዋሪዎች በሙሉ መሳሪያቸውን በሁለት ቀናት ውስጥ እንዲያስመዘግቡ ማሳሰቢያ ተሰጠ።

የአዲስ አበባ ከተማ የሰላምና ጸጥታ አስተዳደር ቢሮ ኃላፊ ዶክተር ቀነአ ያደታ ዛሬ በሰጡት መግለጫ የጦር መሳሪያ ያላቸው ግለሰቦች ሁሉ እንዲያስመዘግቡና በመሳሪያቸው አካባቢያቸውን መጠበቅ እንዳለባቸውም ገልጠዋል። ለጥበቃ መሰማራት የማይችሉ ከሆነ ደግሞ የቅርባቸው ለሆነ ወይም ለሌላ ለሚያምኑት ሰው በህጋዊ መንገድ አሳልፈው እንዲሰጡም የጠቆሙት ኃላፊው የከተማው ነዋሪ አካባቢውን በምንድር ተደራጅቶ እንዲጠብቅም አሳስበዋል። ኬኔዲ አባተ የአዲስ አበባ ከተማ ነዋሪዎችንና የህግ ባለሙያ

ሃሳብ በማካተት ተከታዩን አድርሶናል።

የጦር መሳሪያ ኖሯቸው ከዚህ ቀደም ያስመዘገቡ መሆኑ ያላስመዘገቡ ግለሰቦች በሁለት ቀናት ውስጥ መሳሪያቸውን እንዲያስመዘግቡ የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ አሳስቧል። የቢሮው ኃላፊ ዶክተር ቀን አያደታ ዛሬ ለሀገር ውስጥ መገናኛ ብዙሀን በሰጡት መግለጫ ግለሰቦች መሳሪያቸውን ካስመዘገቡ በኋላ በራሳቸው ህጋዊ መሳሪያ አካባቢያቸውን እንዲጠብቁና በተለያየ ምክንያት ይህን ማድረግ የማይችሉ ደግሞ ለሌላ አካል በህጋዊ መንገድ መሳሪያቸውን መስጠት እንዳለባቸው ተናግረዋል።

በህጋዊነት የታጠቁ የሚሆኑ እስካሁን ወደ ፖሊስ አቅርቦ ያላስመዘገቡ በዚህ ሁለት ቀን ውስጥ ለፖሊስ ጣቢያ ማሳወቅ አለብን። ሁለተኛ ግለሰቦች በራሳቸው መሳሪያ ህጋዊ መሳሪያ አካባቢያቸውን መጠበቅ ይጠበቅባቸዋል። የግል መሳሪያ ያላቸው ግለሰቦች አካባቢያቸውን በራሳቸው መሳሪያ ተደራጅቶ መጠበቅ የሚችሉ ከሆኑ በዛ ደረጃ ይፈጸማል። ግን ደግሞ ህጋዊ መሳሪያ ኖሯቸው

አካባቢያቸውን በእርጅና በእመን በተለያየ ምክንያት ጥበቃ ላይ ማሰማራት የማይችሉ ከሆኑ ደግሞ ለሚያምኑት ለቤተሰባቸው ሊሆን ይችላል፣ ለጎረቤታቸው ሊሆን ይችላል፣ ለፖሊስ አሳውቁ። ንብረቱ የራሳቸው ነው፣ ህግ በህጋውነት የተመዘገበ አሳልፎ ሰጥቶ በዛ የጸጥታ ስራ እንዲሰራ ቤት ይደረጋል ማለት ነው።

በሰሜን ኢትዮጵያ ያለውን ግጭት እንደ መልካም አጋጣሚ በመውሰድ በአዲስ አበባ የተለያዩ ወንጀሎችን ለመፈጸም የሚሞክሩ አካላት መኖራቸውንም የገለጹት ኃላፊው ይህን ለመከላከል የከተማዋ ነዋሪዎች አካባቢያቸውን ተደራጅተው እንዲጠብቁ እንደሚደረግም አመልክተዋል። ህዝቡ በጣም በተደራጀ መንገድ ከመንደር ጀምሮ በቀጠና በብሎክ ተደራጅቶ አካባቢውን የአካባቢውን ሰላም መጠበቅ አለበት። ከዚህ አንጻር የጸጥታ ኃይሎችም አሉ። ከዚያ አደረጃጀት ጋር የተቆራኙ ነው የሚሆኑት

በእጃቸው ላይ የሚገኘውን የጦር መሳሪያ በማስመዝገብ ግለሰቦች አካባቢያቸውን ተደራጅተው እንዲጠብቁ በሚል በከተማ አስተዳደሩ የወጣውን ማሳሰቢያ በተመለከተ አስተያየታቸውን የጠየቅናቸው የአዲስ አበባ ነዋሪዎች ይህም ብለዋል። እንግዲህ መግለጫው በሁለት መልኩ ነው። ስጋትም አለው፣ ጥሩ ነገርም አለው። ከጥሩ ነገሩ ስንጀምር መሳሪያ መያዙ የራሱ ጥቅምና ጉዳት ቢኖረውም አሁን አሁን ባለንበት ሁኔታ ግን ጉዳቱ የሚያመዝን አይመስለኝም ብዬ ነው የማስበው።

ከፖሊስ ከፌዴራል ፖሊስ ጋር በመተባበር በአካባቢ ካሉ የኮሚኒቲ ፖሊሲን ከሚባሉ ጋር በመተባበር ቢደጋገፉ ወይም ደግሞ ቢጠብቁ ለመንግስትም ስራ ያቀላል፣ ለህብረተሰቡም ህብረተሰቡ ራሱ እንዲጠብቅም ያግዘዋል የሚል እይታለኝ። ያው እንግዲህ ዛሬው መግለጫ የመንግስት ያው ቢዘገይም ለነገሮች ቢዘገይም፣ ግን አሁንም ቢሆን አረፈደም ጥሩ ነው። ግን ቀኑ አንሷል ነው የምለው፣ ሁለት ቀን አንሳለች ነው የምለው። ሁለተኛ ደግሞ ይሄ ህገወጥነትን

ከመከላከልም አንጻር መሳሪያ በህገ ወጥ የያዙትንም በአንድ ማዕከል መሰብሰቡም ህጋዊነት ማድረጉም ጥሩ ነው። ግፋ ሀሳብ ነው። ህዝብም ተቀናጅቶ አካባቢውን ከመጠበቅም ከዳር ሁለንኛ መመልከት የለብንም።

የከተማ አስተዳደሩ ህዝቡን ማደራጀትና በዚህ የታጠቀውን ካልታጠቀው ጋር አቀናጅቶ ራስን ለመከላከል እያደረገ ያለው ዝግጅት ከመጥፎ ጎኑ ይልቅ በጎ ጎኑ ያመዝናል። ስለዚህ በዚህ መልኩ ማደራጀት፣ ህብረተሰቡን ማንቃት፣ የሚችለውን እንዲያደርግ እድል መስጠት ተገቢና ትክክል ነው ብዬ አስባለሁ።

የህግ ባለሙያ የሆኑት አቶ ሞላልኝ መለሰ ለቪኦኤ በሰጡት አስተያየት በሀገሪቱ ያለው የሰላምና የጸጥታ ሁኔታ አሳሳቢ መሆኑን ጠቅሰው የከተማ አስተዳደሩ ስላሳለፈው ውሳኔ ሀሳባቸውን አጋርተውናል። የመግለጫው ይዘት ያው ግልጽ ነው። አሁን ሀገራችን ያለችበት ወቅታዊ ሁኔታ ያለ ከምንም በላይ በሁሉም የሀገራችን

ክልል ውስጥ የሰላም እና የጸጥታ ጉዳይ አሳሳቢ የሆነ የመጣበት ሁኔታ ነው። በተለይም ደግሞ ግለሰቦች የያዟቸው የጦር መሳሪያዎች ለተለያየ አገልግሎት ሊውሉ የሚችሉበት ሁኔታ ስለሚኖር ይህንን መቆጣጠር እና በተገቢ ሁኔታ ማስተዳደር የግድ የሚለበት ሁኔታ ላይ ነው ያለ፣ ነው። ከዚህ አንጻር አሁን የከተማው አስተዳደር እንግዲህ በከተማው ላይ አሉ የሚላቸውን ለጸጥታ ስጋቶች ለመቆጣጠር እንዲያስችለው የወሰደው የመጀመሪያው እርምጃ ነው።

ይህንን የማስተባበር ስራ ደግሞ በዋናነት ለክፍለ ከተማ ፖሊስ መምሪያ ኃላፊ ነጽ የተሰጠ ስለሆነ እነዚህን መሳሪያዎች እንደ በየ አካባቢው ላይ ያለውን ስርጭት ፖሊስ ተረድቶ እነዚሁ መሳሪያዎች በዛ አካባቢ ላይ ለጸጥታ ማስከበር ስራ እንዲሉ ለማድረግ የታሰበ ነው። በንግረ መንገድ ነው ያልተመዘገበ የጦር መሳሪያ ያላቸው ሰዎችም አስመዝግበው ወደ ህጋዊ መስመር እንዲገቡ የማድረግ ሀሳብም አለው መመሪያው።

ህብረተሰቡ ተደራጅቶ አካባቢውን እንዲጠብቅ በሚደረግበት ወቅት ከመሳሪያ አጠቃቀም ጋር በተያያዘ ወቅቱን ያገናዘበ ጥንቃቄ የሚደረግበት ስርዓት ሊዘጋጅ እንደሚገባም የህግ ባለሙያው አቶ ሞላልኝ ያነሳሉ። በከተማችን ላይ ተደራጅቶ የአካባቢን ጸጥታና ደህንነት መጠበቅና ማስጠበቅ የተለመደ ስራ ነው። ሁላችንም በየሰፈራችን በራሳችንም እንደገና ተጨማሪ ጥበቃም ቀጥረን

የአካባቢያችንን ሰላምና ጸጥታ ማስገባር ስራ እንግዲህ ላለፉት ረዥም ዓመታት ስናከራቡነ የኖርነው ነገር ነው። አሁን የተፈጠረ ወቅታዊ ሁኔታ ጋር በተያያዘ ይሄ ነገር በአስገዳጅ የሆነ ከመምጣቱ እንግዲህ የወቅቱ ሁኔታ ታሳቢ ያደረገ መሆኑ ብቻ ነው የሚያሳየው። ግን በጣም በጣም ከፍተኛ ጥንቃቄ ይጠይቃል። በእርግጥ ሰላምና ጸጥታን ተደራጅቶ ማስጠበቅ የግድ ነው። ምንም ድርድር ውስጥ የሚገባ ነገር አለም ይሄ ሲደረግን

በጣም ከፍተኛ ጥንቃቄ ካልተደረገ እና ማንም ሰው ደግሞ በሌላ ሰው ላይ

ጦር መሳሪያ ይዞ እርምጃ የሚወስድበት ነገር በጣም ከፍተኛ ገደብ ተደርጎበት ካልተያዘ በስተቀር በጣም አደገኛ ሁኔታ ሊፈጠር ይችላል። መሳሪያዎቹ በፖሊስ በሚያውቃቸው መንገድ እንዲተዳደሩ የሚለው ነገር ምናልባትም ይህን ስጋት ታሳቢ ከማድረግ የመጣ ሊሆን ይችላሉ ያስባሉ። በዚህ ጉዳይ ከአዲስ አበባ ከተማ አስተዳደር የሰላምና ጸጥታ ቢሮ ኃላፊ ዶክተር ቀን አያደታ ተጨማሪ መረጃ ለማግኘት ያደረግነው ጥረት ባይሳካም የጸጥታ አካላት ከህብረተሰቡ ጋር ተቀናጅተው እንደሚሰሩ በዛሬው

መግለጫቸው አንስተዋል። በህዝብና በመንግስት መካከል ክፍተቶችን ለመፍጠር በማቀድ የፕሮፓጋንዳ መረጃዎችን የሚያሰራጩ አካላት መኖራቸውንም የገለጹት ኃላፊው መንግስት እነዚህን አካላት በቁጥጥር ስር በማዋል ላይ መሆኑንም ነው የተናገሩት። እነኝም ቡድኖች መንግስት እየተቆጣጠራቸው ነው ያለው። በርካታዎቹ ቁጥጥር ስር ውሏል። ይሄ አሁንም በተጠናከረ መንገድ ይቀጥላል። በዚህ ዙሪያ የሚሳተፍ ማንኛውም ግለሰብ፣ ማንኛውም ሶሻል ሚዲያ ላይ የሚሰራ ዩቱበርስ

በሙሉ በውሸት አገርን የማፍረስ ጉዳይ ውስጥ የሚሳተፉት ላይ መንግስት ትግስት አለው ምክንያቱም ጉዳዩ ኢትዮጵያን የማዳንና የአለማዳን ጉዳይ። የደህንነትና የጸጥታ የጋራ ግብረ ኃይልም ወቅታዊ ጉዳዮችን በማስመልከት ዛሬ በሰጠው መግለጫ የአዲስ አበባን ሰላምና ጸጥታ በሚፈታተኑ ጉዳዮች ላይ የማያዳግም ያለውን ህጋዊ እርምጃ መውሰድ መጀመሩን አስታውቋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።

አመሰግናለሁ ኬኔዲ። አድማጮች ተከታዩም ከተያያዥ ርዕስ ጋር የሚያቆየን ነው። ወደ ኦሮሚያም ይወስድናል። የክልሉ ህዝብ በሰው ኃይልም ሆነ በንብረት ከመከላከያ ጎን መቆም አለበት ሲል የኦሮሚያ ብሔራዊ ክልላዊ መንግስት ጥሪ ያቀረበ የኢትዮጵያ ዜጎች ለፍትህ ፓርቲም በበኩሉ በክልሉ የሚገኙ ደጋፊዎች፣ አባላትና አመራሮች ለጥሪው አዎንታዊ መልስ ሰጥተው ለአገሪቱ ለሉዓላዊነት ይፋለማሉ ሲል ገልጧል። የኦሮሞ ፌዴራሊስት ኮንግሬስ በበኩሉ

ለኢትዮጵያ መፍትሄው ውይይት ነው ብሎ እንደሚያምን አስቀድሞ ከገለጸ ውጪ የተለየ አቋም እንደሌለው ተናግረዋል። ለዝርዝሩ ፀሐይ ዳምጠው።

ህወሀት ከሶስት ዓመት በፊት በኦሮሞ ወጣቶችና በመላው ኢትዮጵያ ሕዝብ በተደረገው ትግል ከኢትዮጵያ የመሃል ፖለቲካ ማዕከል መውጣቱን የገለጹት የኦሮሚያ ብሔራዊ ክልላዊ መንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ ሀይሉ አዱኛ መንግስት አሸባሪ ብሎ የፈረጀው ቡድን አሁንም ሀገሪቷን ለማፍረስ እየተጋ ነው ሲሉ ገልጸዋል።

እናም መላው የኦሮሞ ወጣቶችና የክልሉ ነዋሪዎች ባላቸው ሁሉ ከሀገር መከላከያ ሰራዊት ጎን እንዲቆሙ መንግስት ጥሪ ማቅረቡን ተናግረዋል። የክልሉ ወጣቶች ቀሬና ቄሬዎች የመከላከያ ሰራዊቱን ተቀላቅለው አስፈላጊውን መስዋዕትነት ከፍለው የኢትዮጵያን ዳር ድንበር፣ የኢትዮጵያን አንድነት፣ የኢትዮጵያን ሉዓላዊነት እንዲያስከብሩ የተላለፈ ጥሪ ነው። ይሄ ጥሪ እንግዲህ

ለተለያዩ የህብረተሰብ ክፍሎችን ያካተተ ነው። ንብረት ያለው ንብረቱን እንዲጠብቅ፣ ካለው ሀብት ደግሞ

መከላከያውን እንዲያጠናክር የሃይማኖት አባቶች በጸሎት፣ እናቶችም እንደዚሁ። በሌላ በኩል ህወሓት በመንግስት በኩል የሚቀርቡበትን ውንጀላዎችን የማይቀበላቸው ሲሆን ጦርነቱ በትግራይ ህዝብ ላይ የተቃጣውን ጥቃት ለመከላከል እንደሆነ በተለያየ ጊዜ ሲናገሩ ቆይተዋል። ሆኖም ህወሓት ኢትዮጵያን ለማፍረስ አላማ ይዞ ጦርነቱን መጀመሩን የተናገሩት አቶ ኃይሉ የኦሮሚያ ብሔራዊ ክልላዊ መንግስትና የክልሉ ህዝቦች

በማቀናጀት መከላከያውን ሲደግፉ መቆየታቸውን ገልጸዋል። አሁንም በህወሓት የተሰነዘረውን ጥቃትም ሀገር አቀፍ ነው ብለውታል። ይህ ጥቃት በአንድ ወይንም በሁለት ክልል ላይ የተሰነዘረ ጥቃት ሳይሆን ኢትዮጵያን ለማፍረስ ጁንታው ያወጀው ጦርነት ስለሆነ ይሄን ደግሞ እኩይ አላማውን እውን ለማድረግ መሆኑ ይታወቃል። ይሄ የመላው ኢትዮጵያውያን ጥቃት ስለሆነ የእኛም ክልል አስፈላጊውን መስዋዕትነት ከፍሎ

ታዋጊውን ድጋፍ አድርጎ ልክ እንደ ከዚህ በፊቱ የልዩ ኃይሏችንም አሰማርተናል፣ ሚሊሻዎችንም ልከናል። ከዚህም በተጨማሪ ደግሞ በአይነትና በገንዘብ ድጋፍ አድርገናል። አሁንም ይህን ድጋፍ አጠናክረን እንቀጥላለን። ይህን ስናረግ ስራችን እየሰራል፣ በአንድ እጅ ልማታችንን እያፋጠ በሌላ እጃችን ደግሞ ጁንታ የሚሰነዝርብንን ጥቃት እየመከትን

የሀገራችን ብልጽግና እውን እናደርጋለን፣ የሚል ነው ጥሪ የቀረበ ወጣቶችም ሆኑ ማንኛውም የክልሉ ነዋሪዎች ሰላማቸውን በተቀናጀ መልኩ እንዲጠብቁ አደረጃጀት ተፈጥረዋል ብለዋል ኃላፊው። በመላው የኦሮሚያ ቀበሌዎች የስርዓቱ ጠባቂ፣ የስርዓቱ ደጀን ብለን ስልጠና ሰጠናል። ጋቸን እስርና በሚል ህዝቡን ያደራጀ ነው ያ ስልጠና ህዝቡ ተደራጅቶ ራሱን አካባቢውን እንዲጠብቅና እነዚህ አዲስ ፊት

ጸጉረ ለውጥን ካዩ ደግሞ ለጸጥታ አካሎች በመጠቆምና ራሳቸውን እንዲጠብቁ ቀያቸውን እንዲጠብቁ የሚል አላማ ያነገበ አደረጃጀት ፈጥረናል። ያን አደረጃጀት ተጠቅሞ ክልላቸውን፣ ራሳቸውን፣ ቀያቸውን፣ አካባቢያቸውን ነቅቶ እንዲጠብቁ እየተሰራ ይገኛል። የኢትዮጵያ ዜጎች ለፍትህ ኢዜማ በበኩሉ የኦሮሚያ ብሔራዊ ክልላዊ መንግስት

ለክልሉ ህዝቦች ያቀረበውን ጥሪ ተቀብለው በክልሉ የሚገኙ የፓርቲው ደጋፊዎች አባላትና አመራሮች የምጠበቅባቸውን አስተዋጽኦ ያደርጋሉ ሲል ለአሜሪካ ድምጽ ገልጸዋል። አቶ ናትናኤል ፈለቀ የፓርቲው የህዝብ ግንኙነት ኃላፊ ናቸው።

እያደረገ ያለው እንቅስቃሴ የሀገራችን ህሉና አደጋ ውስጥ የከተተበት እና ከፍተኛ ደረጃ ላይ የደረሰበት ወቅት ላይ ነው የምንገኘው። ከዛ አንጻር አሁን ጦርነቱ የሚካሄደው በአማራና በአፋር አካባቢ ይሆን እንጂ የህሉና አደጋው የተደቀነው በአጠቃላይ ኢትዮጵያውያንና ኢትዮጵያዊነት ላይ ነው። ስለዚህ ሁሉም ኢትዮጵያውያን የቅድሚያ ቅድሚያ ተሰጥቶት ይህንን አደጋ መቀልበስ ያስፈልጋል የሚል እምነት ነው ያለን። ከዚህ አንጻር የክልሉ መንግስት ያወጣው መግለጫ በበጎ ነው ያየ ነው። እኛም ለደጋፊዎቻችን፣ ለአባላቶቻችን፣ ለአመራሮቻችን በሙሉ ያስተላለፍ ነው መልእክት አሁን

በደረስንበት ደረጃ ከሁሉ ነገር ቅድሚያ ልንሰጠው የሚገባው የሀገራችን ህሉና ማረጋገጥ ነው። ለዛ ደግሞ ግንባር ቀደም ተሰላፊ መሆን አለብን የሚል ነው። አቶ ናትናኤል አክለውም በማህበራዊ ገጾች ላይ እየተዘዋወሩ ባሉ ሀሰተኛ መረጃዎች ህብረተሰቡ ግራ መጋባት የለበትም ብለዋል።

በተለይ ሀሰተኛና ና አደናጋሪ መረጃዎችን የሚያስተላልፉ አካውንቶች እንዳሉ እናውቃለን። እነዛ በአጠቃላይ የሀገራችንን ህልውና ለማረጋገጥ በሚደረገው እንቅስቃሴ ውስጥ አሉታዊ ተጽዕኖ እያሳረፉ ነው። ያ በፍጹም ተቀባይነት የለው እና እንደዚህ አይነት ተግባር የሚፈጽሙ ሰዎች ላይ ህጋዊ እርምጃ መወሰድ አለበት ብለን ነው የምናስበው። ማህበረሰቡም ደግሞ አንደኛ ሀሰተኛና ያልተረጋገጡ መረጃዎችን ከማባዛት እንዲቆጠብ፣ ሁለተኛ ደግሞ

እንደዚህ አይነት መረጃዎች የሚያጋሩ ሰዎችን በማጋለጥ ትብብሩ እንዲያደርግ ነው የምንጠይቀው። በሌላ በኩል በዚህ በኦሮሚያ ክልል መንግስት ውሳኔ ላይ አስተያየት እንዲሰጡን የጠየቅናቸው የኦሮሞ ፌዴራሊስት ኮንግረስ ፓርቲ ጽህፈት ቤት ኃላፊ አቶ ጥሩኔ ገምታ በበኩላቸው ለጊዜው በውሳኔው ላይ ፓርቲያቸው የሚሰጠው ውሳኔ እንደሌለ ገልጸው ለኢትዮጵያ መፍትሄው ሁሉንም ያካተተ ውይይት ማድረግ ነው በሚል አስቀድሞ ከተሰጠው የፓርቲ አቋም የተለየ ነገር እንደሌላቸው ተናግ

ተናግረዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ አመሰግናለሁ። ፀሐይ አድማጮች፣ ተከታዩ የመጽሔት ርዕስ ደግሞ ወዲህ ወደ ዩናይትድ ስቴትስ ይመልሰናል።

በሰሜን ኢትዮጵያ እየተካሄደ ባለው ጦርነት ሳቢያ ለረዥም ጊዜ የኖረው የኢትዮጵያና የዩናይት ስቴትስ ግንኙነት መስቀለኛ መንገድ ላይ ደርሷል ሲሉ የዩናይት ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ጄፍሪ ፌልትማን ተናገሩ።

ፈልትማን ይህን ያሉት ዛሬ በዩናይት ስቴትስ የሰላም ተቋም ተገኝተው በኢትዮጵያ ወቅታዊ ጉዳዮች ላይ ንግግር ባደረጉበት ወቅት ሲሆን ጦርነት በሀገሪቱ እየተስፋፋ ባለበት ወቅት የሁለቱ ሀገሮች ግንኙነት ጸንቶ ሊቆይ አይችልም ነው ያሉት። ንግግሩን በድረ ገጽ አማካኝነት የተከታተለችው ባልደረባችን ስምኝ ሸቆየ ተከታዩን አሰናድታለች።

የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ጄፈሪ ፌልትማን ዛሬ በዩናይትድ ስቴትስ የሰላም ተቋም ተገኝተው በኢትዮጵያ ጉዳይ ላይ ባደረጉት ንግግር በሰሜን ኢትዮጵያ እየተደረገ ባለው ጦርነት ዩናይትድ ስቴትስ ወገንተኛ አቋም እንዳላት መቆጠሩ ስህተት መሆኑንና በጦርነት ውስጥ የሚሳተፉ ሁሉንም ወገኖች እንደምትቃወም ተናግረዋል።

ህወሀት ጦርነቱን ወደ አማራና አፋር ክልሎች መግፋቱና በሺዎች የሚቆጠሩ ሰዎች እንዲፈናቀሉ ማድረጉም ተቀባይነት እንደሌለው በመግለጽ በአስቸኳይ ከክልሎቹ እንዲወጡም ጠይቀዋል። የህወሀትን ከትግራይ ውጭ መስፋፋት በተደጋጋሚ አውግዘናል። አሁንም ህወሀት ከአማራና ከአፋር ክልሎች እንዲወጣ እንጠይቃለን።

ዓለም አቀፍ ተቀባይነት ያላቸው የሰብአዊ መብትና ሰብአዊ እርዳታ ላይ የሚሰሩ ድርጅቶች መዘጋት ዓለም አቀፉ ማህበረሰብ እርዳታ ለሚያስፈልጋቸው ሰዎች እንዳይደርስ አድርጎታል። ፌልትማን አክለው በትግራይ ክልል 900 ሺህ ሰዎች ለረሃብ አደጋ መጋለጣቸውን ጠቅሰው ወደ ክልሉ በየወሩ መግባት የነበረበት ሁለት ሺህ የእርዳታ የጭነት መኪናዎች በኢትዮጵያ መንግስት እንዳይገባ መደረጉ መደረጉና የሰብአዊ እርዳታ ሰጪ ድርጅቶች ስራቸውን እንዳይሰሩ መደረጉም ባለስልጣናት ሆን ብለው ሰዎች እርዳታ እንዳያገኙ

እያደረጉ መሆኑን ያሳያል ሲሉ ወቅሰዋል።

of internationally renowned humanitarian organizations further erodes the ability ይህ በትግራይ ላሉት ብቻ ሳይሆን ህወሓት በተቆጣጠራቸው አፋርና አማራ ክልል ውስጥ ልንረዳቸው የሚገቡ ሰዎችንም ያጠቃልላል። ይህ የሚያሳየው ባለስልጣናት ሆን ብለው እርዳታ ማግኘት የሚያስፈልጋቸው ኢትዮጵያውያን እንዳያገኙ እያደረገ መሆኑን ያሳያል። የጠቅላይ ሚኒስትር አብይ አህመድ አስተዳደር ወደ ስልጣን ሲመጣ አድርጓቸው በነበሩ የፖሊሲ ለውጦችና የዲሞክራሲ መሻሻሎች ምክንያት የዩናይትድ

ስቴትስ እና የኢትዮጵያ ግንኙነት በአዲስ መልክ ታድሶ እንደነበር ያስታወሱት ፌልትማን የትራምፕ አስተዳደር በህዳሴ ግድብ ምክንያት ለኢትዮጵያ በሚሰጠው ሰብአዊ እርዳታ ላይ ጥሎት የነበረውን ማዕቀብ የባይደን አስተዳደር ማንሳቱን እንደ ማሳያ ጠቅሰዋል። ሆኖም በኢትዮጵያ ጦርነቱ እየተባባሰ ባለበት በዚህ ወቅት ግን የሁለቱ ሀገር ግንኙነት ባለበት ሊቀጥል እንደማይችልና ለአመታት የዘለቀው የሁለቱ ሀገር ግንኙነትም መስቀለኛ መንገድ ላይ መድረሱን ተናግረዋል። በዚህም ምክንያት ዩናይትድ

ولكن اذن لقد كانت مسؤوليه مسؤوليه مسؤوليه مسؤوليه مسؤوليه مسؤوليه مسؤوليه مسؤوليه مسؤوليه مسؤوليه مسؤوليه مسؤوليه مسؤوليه

የኢትዮጵያ ሰብአዊ መብት ጥሰቱን ካላቆመች በአጓ ያላትን ተጠቃሚነትን ልታጣ እንደምትችል ተናግረናል። ለዚህ ምክንያቱ በዩናይትድ ስቴትስ ሕግ መሰረት ምክር ቤቱ የአጓ እድል ተጠቃሚ ለመሆን ሰብአዊ መብትን ማክበር እንደ ቅድመ ሁኔታ በማስቀመጡ ነው። ዩናይትድ ስቴትስ በፕሬዚደንት ባይደን ትዕዛዝ መሰረት ማዕቀቦችን ለመጣልም ተዘጋጅታለች።

ፌልትማን አክለው አብዛኛው የኢትዮጵያ ህዝብ መለስ ዜናዊ ይገዛበት ወደ ነበረው አገዛዝ መመለስ አለመፈለጉን እናውቃለን፣ ምርጫቸውንም እናከብራለን ያሉ ሲሆን ህወሓት ወደ አዲስ አበባ በመሄድ ስልጣን ለመያዝ የሚያደርገውን ጥረት እንደሚቃወሙም ተናግረዋል። 1991 መንግስቶ ሬም ስ ክር

ይሄ ህወት የመንግስቱ ኃይለማርያምን ለመጣል እንደተንቀሳቀሰበት 1991 ዓ ም አይደለም። እዚህ ላይ ግልጽ መሆን እፈልጋለሁ። ህወት ወደ አዲስ አበባ ለመግባት የሚያደርገውን ማንኛውንም ጥረትም ሆነ አዲስ አበባን ለመክበብ የሚያደርገውን ጥረት እንቃወማለን። ከህወት አመራሮች ጋር በነበረን ግንኙነትም ይህንን ግልጽ አድርገን ነግረናቸዋል።

ፌልትማን ከንግግራቸው በኋላ ከሰላም ተቋሙ ፕሬዚዳንት ሊዝ ግራንዴ ጋር ባደረጉት ጥያቄና መልስ ኤርትራ በአፍሪካ ቀንድ ሰላም ላይ አፍራሽ ሚና እንዳላት ገልጸው በኢትዮጵያ ውስጥ ካለው ግጭት እጇን እንድታወጣም አሳስበዋል። ጦርነቱ ከጀመረበት ጥቅምት ወር አንስቶ እስከ ከኢትዮጵያ እስኪወጡበት ሰኔ ወር ድረስ ባለው ጊዜ እጅግ አስከፊ አስከፊና ዘግናኝ ከሆኑት የሰብአዊ መብት ጠሰቶች የተፈጸሙት በኤርትራ

መከላከያ ሰራዊት ነው። የኤርትራ ሰራዊት ሙሉ ለሙሉ ከኢትዮጵያ እንዲወጡ እንጠይቃለን። ምክንያቱም የእነሱ ሚና አፍራሽና ችግሮችን የሚያባብስ ነው። ፌልትማን በሰሜን ኢትዮጵያ ያለው ጦርነት የማያበቃ ከሆነ በመላው ኢትዮጵያ እርዳታ የሚያስፈልጋቸው 28 ሚሊየን ሰዎችን ለአደጋ እንደሚያጋልጥ እንዲሁም በተለያዩ ክልሎች ውስጥ መፈታት የሚገባቸው ችግሮችንም እንደሚያባብስ ተናግረዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።

ስምኝሽን ለዘገባው አመሰግናለሁ። አድማጮች ወደ ቅንብሮቹ ክፍለ ጊዜ ከመሻገራችን አስቀድሞ ለምሽቱም የመጨረሻ ያደረግ ነው የመጽሔቱ ዘገባ ደግሞ ወደ ቦረና ክልል ነው የሚወስደን። ከአምስት ሚሊዮን ብር በላይ ሰብስበን ለተጎጂዎች አደርሰናል። ይሁን እንጂ የአካባቢው ነዋሪዎች አሁንም ተጨማሪ ድጋፍ ይሻሉ ነው ያሉት አቶ ጃታን ቦነያ። በቦረና ዞን በተከሰተው ድርቅ ሳቢያ በርካታ ነዋሪዎችና ተቋማት ድጋፍ በማድረግ ላይ መሆናቸውም ተገልጧል።

በቅርቡ በማህበራዊ መገናኛ ዘዴዎች የተንቀሳቀሱ ወጣቶችም ከአምስት ሚሊዮን ብር በላይ ማሰባሰባቸውን ለአሜሪካ ድምፅ ገልጠዋል። ከአሰባሳቢ ኮሚቴ አባላቱ አንዱ የምህንድስና ባለሙያው ጃታን ቦንያ በተሰበሰበው ገንዘብ ለዞኑ ነዋሪዎች እርዳታ በማድረስ ላይ መሆናቸውን ተናግረዋል። የተሰበሰበው ድጋፍ መልካም ቢሆንም የአካባቢው ነዋሪዎች

ከድርቁ እንዲያገግሙ አሁንም ተጨማሪ ድጋፍ ያስፈልጋቸዋል ነው ያሉት። የቦረና ዞን የአደጋ ስጋት አመራር ቢሮ በበኩሉ እስካሁን ብቻ ከ25 ሺህ በላይ ከብቶች በድርቁ ሳቢያ መሞታቸውን አመልክቷል። መንግስት በዞኑ ያሉ ከብቶች ከድርቁ ለማትረፍ አዲስ መርሃ ግብር በቅርቡ ይጀምራል ያሉት የቦረና ዞን አደጋ ስጋት ቢሮ ኃላፊ አቶ ጉዮ ጨርሲ በበኩላቸው ከሀገሪቱ ውስጥና ከውጭ ሀገሮች

ለአካባቢው ማህበረሰብ እያደረጉ ያለውን ድጋፍ ይቀጥሉ ዘንድም ተማጽነዋል። ገልሞ ዳዊት ነው የተከታተለው። ወጣት ጃተኒ ቦንያ በቦርና ልክ ድርቁ እያየ ላይ በመጣ ስሙን ነበር ከሁለት ሰዎች ጋር ለዞኑ ነዋሪዎች ድጋፍ መሰብሰብ የጀመሩት። ከዚያም በኋላ ለዚሁ ዓላማ በተከፈተው የባንክ ሂሳብ ከውጭና ከሀገር ውስጥ በርካቶች ተሳትፈው ከአምስት ሚሊዮን ኢትዮጵያ ብር በላይ

ተሰብስበዋል ብለዋል። ድጋፉን በማሰባሰብ ስራ በማህበራዊ መገናኛ ብዙሀን ብዙ ተከታዮች ያላቸውን አሳትፈን ጉዳዩ ብዙ ሰዎች ጋር እንዲደርስ አደረግን። ከዚያ በሶስት ሰዎች ማለትም በጃታን ቦነያ፣ መስከረም መንግስቱና ፍራውል ከበደ ስም ሂሳብ ከተከፈተ በኋላ ከውጭና ከሀገር ውስጥ ከአምስት ሚሊዮን ብር በላይ ተሰበሰበ። በሰበሰብነው ገንዘብ ሶስት የቦረና ዞን ወረዳዎችን ለይተን ከጥቅም

ጥቅምት 21ን ዛሬ ጥቅምት 22 ይዘን የመጣነውን ድጋፍ ለነዋሪዎች እያደረስን ነው። አሁን ድጋፉን እየሰጠን ያለነው በተልተሌ አሬሮ፣ እንዲሁም በዲሎ ወረዳዎች ነው። እነኚህን ወረዳዎች ለድጋፍ የመረጥ ናቸው የቦረና አዛውንቶች፣ የዞኑ አደጋ መከላከል ግብረ ኃይልና አደጋ ስጋት ቢሮ በሰጡን አቅጣጫ ነው። አሁንም በዲሎና ና በተልተሌ ድጋፉ ለነዋሪዎች እየተሰጠ ነው። ጃታኒ በስምንት ቀን ተሰበሰበ ባለው አምስት ሚሊዮን በላይ ብር የኤል ምግቦች

ቅርጽና ዘይት ተገዝቶ ለነዋሪዎች እየደረሱ ናቸው ይላል አሊ። ቀርቃርስ ቀበሌ ልምነት ይፋሊ ውመቲ ከጅር ወሊመዳል ውመቲ ረክና ከማለ ጉዳ ከጅር ይዘን የመጠነውን ድጋፍና የህብረተሰቡን ችግር ስናስተያይ አይገናኝም። ህዝቡ ትልቅ ችግር ውስጥ ነው ያለው። ምክንያቱም ሰዎች ብዙ ከብቶች ሞተውባቸዋል። ስለዚህ እየሰጠን ያለነው ድጋፍ እዚህ ግባ የሚባል አይደለም።

ነገር ግን የተገነዘብነው ህብረተሰቡም ደስ ያለው ችግራቸው በሌላ ወገኖቻቸው ዘንድ መሰማቱ ነው። የወገኖቻቸውን አለኝታ ስላዩ ደስ ብሏቸዋል። ስለዚህ መንግስት ተጎጂዎች ተገቢ እርዳታ የሚያገኙበትን መንገድ ማመቻቸት አለበት። የድጋፍ ሰጪ አካላት እንዲገቡ መፍቀድ፣ እንዲሁም ራሱም ድጋፍ መስጠት መቀጠል አለበት። ዝናብ ቢዘንብ ራሱ አርብቶ አደሮች ከደረሰባቸው ጉዳት ለማንሰራራት ወራት ይፈጅባቸዋል።

አቶ ከሜኩ ሁሊ የተልተለ የወረዳ ነዋሪ አርብቶ አደር ናቸው። እየተሰጠ ስላለው ድጋፍ፣ እንዲሁም ድርቁ እያደረሰባቸው ስላለው ጫና እንዲህ ይላሉ። አሁን አንድ መቶ ሃምሳ ከብቶች ሞተውብኛል። ስልሳው ደግሞ በድጋፍ የሚነሱ ናቸው። ከብቶቻችን አሁንም እያለቁ ነው። ብናልብ ወተት የላቸውም፣ ለእርድም ስጋ የላቸውም። እንዲሁ ለውሻና አዕዋፍ ነው እየተውን ያለ ነው። አሁን ድጋፍ ማግኘት ጀምረናል።

ነገር ግን ድጋፉ በቂ አይደለም። ለከብቶቻችን የሚቀርበው ሳር እንዲሁም የምግብ እርዳታውም በቂ አይደለም። አሁን አሁን ለሰውም እየሰጋን ነው። ምክንያቱም ያሉን ከብቶች ናቸው። አሁን ወተት አይሰጡንም። እንሽጣቸው እንኳን ብንል የሚገዛንም የለም። አቶ ከሜ መንግሥት የድጋፍ ስራውን አጠናክሮ እንዲቀጥል ጠይቀዋል። አቶ ጉዮ ጨርፊ የቦረና ዞን አደጋ ስጋት ቢሮ ኃላፊ ናቸው። ድርቁ በዞኑ ከተከሰተ ወዲህ የሞቱት ከብቶች ከ25000 በላይ መድረሱን አረጋግጠዋል።

አሁን አሳሳቢው ነገር ይላሉ አቶ ጉዮ ከሞቱት ከብቶች ይልቅ ለሞቱ ያሉት ቁጥራቸው ከፍተኛ መሆኑ ነው ብለዋል። ለዚህም መንግስት ጥናት በማድረግ ላይ መሆኑን ገልጸዋል። ሚሊዮን ማርግ

ይህ ጥናት ለምሳሌ በዞኑ ከሰባት ሚሊዮን በላይ እንስሳት እንዳሉ ይገመታል። እነኚህን ሁሉ መንግስት ሳርና ውሃ አቅርቦ ሊታደግ አይችልም። ስለዚህ በዚህ ጥናት በፊት እንዲህ አይነት ክስተት ሲኖር ምን ሲደረግ ነበር የሚለውን አንስተን የከብቶች መመገቢያ ማዕከሎች እንዲገነቡ የሚል ምክር ሀሳብ ቀርቧል።

ይህም በቀበሌና በወረዳ ደረጃ ከተለየ በኋላ ካሉት ከብቶች በአሐዝ ተለይተው እንዲመገቡ ይሆናል። በማኅበረሰቡ እየተደረገልን ያለው ድጋፍ ጠንክሮ መቀጠል አለበት፣ አለበለዚያ ሊሞቱ ያሉ ከብቶችን መታደግ አስቸጋሪ ነው የሚሆነው። ለዚህ ደግሞ እየተሰራ ያለው ጥናት ወሳኝ ነው። ምክንያቱም ለምሳሌ አንድ አርብቶ አደር

መቶ ከብቶች ቢኖሩትና ዛሬ መቶ እስር ሳር ቢሰጠው ያን ለከብቶቹ ከመገበ ነገ የሚያበላቸው ነገር ሊያጣ ይችላል። ጥናቱ በመጪው አርብ ይጠናቀቃል። ከዚያ ወደ ስራ የምንገባ ይሆናል። ሌላው አቶ ጉዩ የተናገሩት በዞኑ ያሉ ከብቶች የአጎራባች ማህበረሰብ የግጦሽ መሬት እንዲጠቀሙ ነው።

በስካሁኑ ከኮንሶና ከቡርጂ ማህበረሰቦች ከ21ሺ ሄክታር በላይ ግጦሽ መሬት መፈቀዱን ገልጸው አስተዳደሩ ያንንም ለማስፈጸም ከአካባቢው የመንግስት ኃላፊዎች ጋር እየመከረ ነው ብለዋል። በመጨረሻም በስካሁን ለ200ሺ በላይ አባወራዎች የእርዳታ ድጋፍ መሰጠቱን አሁን ለተከሰተውም ድርቅ ድጋፍ በመስጠት ላይ ያሉትንም አመስግነው ነው። ድርቁ አሁንም ልራዘም ስለሚችል ለቦርና ዞን ነዋሪዎች ድጋፋቸውን ነዋሪዎች እንዲቀጥሉ ጠይቀዋል። ለአሜሪካ ድምጽ ገልሙዳዊት

ከዳማ የቦረና ዞንን ድርቅ ተከታትለው የሚያቀርብልን ገልሞ ዳዊት ነው። በተከታታይ ዘገባዎችን ያቀርበው ገልሞን አመሰግናለሁ። አድማጮች፣ አሁን ልዩ የፕሮግራም ማሳሰቢያ የቀጥታ ስርጭት መልእክት

ኢትዮጵያ ትግራይ ውስጥ በግጭቶች ውስጥ በተሳተፉ ወገኖች ሁሉ ተፈጽመዋል በተባሉ የሰብአዊ መብት ረገጣዎችና በስብዕናና በስደተኞች ዓለም አቀፍ ሕጎች ውንጀላዎች ላይ በጋራ ምርመራ ሲያካሂዱ የቆዩት የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነርና የኢትዮጵያ የሰብአዊ መብቶች ኮሚሽን ስላወጡት ሪፖርት

የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባሽሌት ከነገ በስቲያ እረቡ ጥቅምት 24 2014 ዓ ም በአዲስ አበባ ሰዓት እኩለ ቀን ላይ መግለጫ ይሰጣሉ። ይህንን ጀኔቫ ላይ የሚካሄደውን ስነ ስርዓትና ጋዜጣዊ መግለጫ የአሜሪካ ድምፅ በቀጥታ ያስተላልፋል። የአፍሪካ ቀንድ አገልግሎት የአማርኛ የአፋን ኦሮሞና የትግረኛ ዝግጅት ክፍሎችም በሶስቱም ቋንቋዎች የተዘጋጁ

ማጠቃለያዎችና የሰብአዊ መብቶች ጉዳዮችን ተንታኞችን ይዘው ፕሮግራሙን በቀጥታ ያስተላልፋሉ። ስርጭቶቻችንን ከነገ በስቲያ እረቡ ጥቅም 24 2014 ዓ.ም አዲስ አበባ ላይ ከቀኑ 6 ሰዓት፣ ጄኔቫ ላይ ከረፋዱ 5 ሰዓት ወይም 11 ኤኤም ዋሽንግተን ዲሲ ላይ ከማለዳው 11 ሰዓት 5 ኤኤም።

የቴሌቪዥንና የራዲዮ በቴሌቪዥን ተመልካቾቻችን በሳተላይት በመደበኛው የኢትዮ ሳት ቪኦኤ የኢትዮጵያ ቨርቹዋል ቻናል 57 ዲግሪ ዌስት፣ የራዲዮ አድማጮቻችን በአጭር ሞገድ በ16 ሜትር ባንድ በ17520 እና በ17775 ኪሎ ሄርዝ በቀጥታ እንድትከታተሉ እንጋብዛለን። የአሜሪካ ድምፅ

ከዋሽንግተን ዲሲው የዕለተ ማክሰኞ የአሜሪካ ድምፅ ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች፣ አሁን ወደ ቅንብሩ ክፍለ ጊዜ ነው የምንዘልቀው። ንግድና ምጣኔ ሀብት። ኢትዮጵያ ዓለም አቀፉ የኮቪድ-19 ወረርሽኝና የሰሜኑ ክፍል ጦርነት ካሳደሩባት የምጣኔ ሀብት ጫና ለመላቀቅ

የጦርነት ወቅት የምጣኔ ሀብት ፖሊሲ መከተል አለባት ሲሉ የሰጡትን ምክረ ሀሳብ የመጀመሪያ ክፍል ባለፈው ሳምንት ያሰማ ነው። የንግድና ምጣኔ ሀብት አዘጋጃችን ደረጀ ደስታ እንደሚለው እንግዳችን ዛሬ ለክፍል ሁለት ፕሮግራሙም ብቅ ብለዋል ይለናል። በ30 ዓመታት በላይ በዓለም ባንክ ውስጥ ያገለገሉት የምጣኔ ሀብት ባለሙያው ዶክተር አክሎግ ቢራራ ናቸው እንግዳው፣ እንዲህ ያቀርበዋል።

ባለፉት ሶስት ዓመታት ውስጥ በኢትዮጵያ ታይቷል የተባለው ለውጥ በምጣኔ ሀብቱ ላይ ያሳደረው አዎንታዊና አሉታዊ ተጽዕኖዎች ምንድን ናቸው? ዶክተር አክሎግ ከዚያ በፊት መጥቷል የተባለው ለውጥ ራሱ ምንድን ነው በማለት ማብራራት ይጀምሩና ከምጣኔ ሀብቱ ጋር ያለውን ግንኙነት አያይዘው ይመልሳሉ።

እንግዲህ ለውጥ በሚባልበት ጊዜ በኢትዮጵያ ውስጥ ስሙዝ ወይም ደግሞ ረጋ ያለ ለውጥ አይደለም። የተለያዩ ሀይሎች የፖለቲካ ሩጫ የሚያደርጉበት ሁኔታ ነው ያለው። ለውጥ ሲባል ጠቅላይ ሚኒስትር አብይ ስልጣን ከያዙ በኋላ ተቀናቃኙ ሀይል ምንድን ነው ያደረገው? ሂዶ መቀሌ ነው የመሸገው። አይደለም መቀሌ በመሸገበት ጊዜ ያነ የጦርነት መሰረቱ ፕሪፓሬሽን ወይም ዝግጅት እያደረገ ነበር ማለት ነው። ሌላው ደግሞ ጠቀስ የሚገባው ነገር የህዳሴ ግድብ በፍጥነት እንዲሰራ

መንግስት በገባው ቃል ኪዳን መሰረት ህዳሴን ለማሰራት ከፍተኛ የሆነ ጥረት አድርጓል። በዚያ በኩል ይመሰገናል። እኔ በበኩል ያመሰግነዋለሁ። ያም በሚደረግበት ጊዜ ያን ህዳሴ ግድብን ለመስራት የውጭ ምንዛሬ ያስፈልጋል። ብዙ ሰራተኛ ነው በፍጥነት የሚሰራ ወጪው የሚደረገው የባጀት ፈሰስ በጣም ከፍተኛ ይሆናል። ቀን ተሌት የሚሰሩ ሰዎች ነው ያሉበት። ስለዚህ በዚህ የለውጥ በተባሉት ሶስት ዓመታት ውስጥ ያልተጠበቁ ነገሮች ታይተዋል ይላሉ ዶክተር አክሎግ

ቀስ በቀስ ጀምሯል ያሉትን ጦርነት ዋነኝነት በማንሳት ያመጣውን ጉዳት ማብራራታቸውን ይቀጥላሉ። ጦርነቱ ያመጣው አሉታዊ ውጤት በጣም ግዙፍ ነው፣ ከምናስበው በላይ ነው። ስንት ቢሊየን ብር ወጪ እንደሆነ እኮ በቅጡ አናውቀውም፣ በፍጹም አይታወቅም። መሳሪያ የጦር መሳሪያ ለመግዛት ኢትዮጵያ ፈሰስ ማድረግ ነው ባተሌዎች፣ ውጪ ምንዛሬ። ስለዚህ ወደ ኢንቨስትመንት ወደ ልማት የሚሄደው ገንዘብ ወደ ጦርነት እየሄደ ነው ማለት ነው።

በገበያ እንቅስቃሴ አገር ውስጥ ያለው እንቅስቃሴ ቅድም በጠቀስኩት መሰረት ከአንድ ቦታ ወደ አንድ ቦታ ለመንቀሳቀስ ችግር ካለ

የሴኩሪቲ የደህንነት ችግር ካለ ያንንም ኢምፓክት ያደርገዋል ማለት ነው። አሉታዊ የሆነ ውጤት ይኖረዋል ማለት ነው። ስለዚህ የኢትዮጵያ በጣም ፈጣን የሆነ እድገት ታሳያለች ተብሎ ይነገርላት የነበረችው ሀገር መሰረታዊ የሆነ ለውጥ እያካሄደች የገጠሩን ኢኮኖሚ ዘመናዊ ለማድረግ መሰረተ ልማት ያስፈልጋል። ሰፊ የሆነ መሰረተ ልማት፣ የሀዲድ፣ የመንገድ፣ የግድብ ስራዎች በገስ መሰራት አለ። ኢንዱስትሪያል ፓርክስ ሙሉ በሙሉ መሰራት አለባቸው። እቅድ አለ። እቅዱ ወደ

ስራ መተርጎም ይኖርበታል። ያ ሁሉ ወጪ ይጠይቃል፣ ያ ሁሉ ሰላም ይጠይቃል፣ የሰው ኃይል ይጠይቃል። ከዚህ በፊት ያነጋገርናቸው የምጣኔ ሀብት ባለሙያዎችና ተቺዎች ከለውጡ ወይም ከሶስት ዓመት በፊት የነበረው የኢትዮጵያ ምጣኔ ሀብት እድገት ያመጣ መሆኑን የሚገልጹ ሲኖሩ፣ በሌላ በኩል ደግሞ እድገቱ ስራ በመፍጠር መዋቅራዊም ሆነ ዘለቄታዊ መሰረት በመጣል ያመጣው ነገር የለም በማለት ይከራከራሉ። ጦርነቱም ባይኖር ተመዝግቧል የተባለው እድገት መሰረታዊ ለውጥ ለማምጣት መሰረት ጥሎ ይሆን?

ዶክተር አክሎግ ይመልሳሉ። መሰረታዊ የሆነ ለውጥ አላመጣም። የማያመጣበት ምክንያት የበላይ ልሂቃኑ በተለይ ህወሀት ያደረገውን አንድ ምሳሌ ላቅርብ። ኢትዮጵያ ብዙ ጊዜ ልማቷን ታካሄድ የነበረው የባጀት ሳብስዲ የውጭ መንግስታት ስለሚሰጡ ዓለም ባንክ ስለሚሰጥ ነው። ያነ አንድ የአሜሪካ ተቋም ብሉምበርግ፣ አሁን ፎርብስ ፎርብስ ይመስለኛል የዘገበው እንትን አለ። ሰላሳ ቢሊዮን አሜሪካኖች ሰጡ ተባለ። ሰላሳ ቢሊዮኑ ተሰርቆዋል ነው ያለው

እንዴ ይሄ የሚሰጠው ገንዘብ ወደ ልማት ካልሄደ መዋቅራዊ የሆነ ለውጥ ሊመጣ አይችልም። ስር ነቀል የሆነ ለውጥ ሊመጣ አይችልም።

ለየስሙላ እድገት አለ ይባላል። እድገትና መኖሩ ምንም የሚያከራክር አይመስለኝም። ምክንያቱም ከዚሮ የጀመረ ኢኮኖሚ እያደገ እያደገ መሄዱ ምንም እንትን የሚያጠያይቅ አይመስለኝም። ኮንስትራክሽን አለ፣ ቤቶች ይሰራሉ። ዲያስፖራ አለ፣ ዲያስፖራ ፈሰስ ያደርጋል። ኢንቨስተሮች አሉ፣ ኢንቨስተሮች ፈሰስ ያደርጋሉ። ያ ምን የሚያከራክር አይመስለኝም። ግን መሰረታዊ የሆነ ለውጥ ልክ በምስራቅ ኤዥያ እንደሆነው

ወደ ስራ እድል ተማሪዎች የተማሩ ዩኒቨርሲቲ፣ ኮሌጅ፣ ሃይስኩል የጨረሱት ወደ ስራ ሄደዋል ወይ ነው? አልሄዱም በገት አልሄዱም። ስለዚህ መዋቅራዊ የሆነ ለውጥ አላመጣም። የኢትዮጵያ የገጠር ኢኮኖሚ ልክ እንዳለ ነው ያለ ልክ እኔ በልጅነት እንደነበረው ነው። አሁንም ሰው በኩራዝ እኮ ነው የሚኖረው። እንጨት እኮ እንትን እያለ ነው እንጂ የኤሌክትሪክ እንትን የለው

ስለዚህ መሰረታዊ የሆነ ለውጥማ አላመጣም። ሙስናው ኢትዮጵያን አድክሟታል። እንዲያውም የኢትዮጵያ ባጀት የኢትዮጵያን ባጀት ማን ወሰደው፣ የኢትዮጵያን ገቢ ማን ወሰደው ቢባል ካዝናዋ ባዶ ሆኖ ነው ይህ አዲሱ መንግስት የተረከበው። ባዶ ካዝና ነው የተረከበው። አብዛኛው የውጭ ምንዛሬ ተሰርቋል። ስለዚህ ሌብነት ባለበት፣ ኮራፕሽን ሙስና ባለበት፣ ጉቦ ባለበት፣ የድብቅ የጥቁር ገበያ ባለበት ሀገር

ዘላቂና መሰረታዊ የሆነ ስራ እድል የሚፈጥር ሬዚሊየንሲ የሚፈጥር ኢኮኖሚን ለመፍጠር በጣም አስቸጋሪ ነው፣ አይቻልም። እንደውም ይህ ሁሉ ሆኖ አሁን ባለው ተጨባጭ ሁኔታ ውስጥ ምጣኔ ሀብቱን ወደፊት ማራመድ እና ተፈላጊውን እድገት ማስመዝገብ የሚቻለው እንዴት ነው?

ባለሙያዎች ለምሳሌ የዋጋ ግሽበትን ለመቆጣጠርና የዓለም አቀፍ የገንዘብ ተቋማትን ተጽዕኖ ለመቋቋም የውጭ ምንዛሬ ተመንን ማስተካከል፣ የብርን ዋጋ ዝቅ ማድረግ እንደ አንድ አማራጭ ተደርጎ መታየቱ አማራጭ የሌለው ነገር ሆኗል የሚሉት በአንድ በኩል፣ ሌሎች ደግሞ የብር ምንዛሪ ዋጋን ማርከስ ማቆሚያ አይኖረውም ለውጥም አያመጣም ይላሉ። ዶክተር አክሎግ ከየትኛው ወገን ናቸው?

የብር ኤክስቼንጅ ሬት ከዶላር ጋር በጣም አከራካሪ የሆነ ኮሪሌሽን ነው ያለው። የብሩን ዋጋ እየቀነስን እየቀነስን እኔ ወጣት በነበርኩበት ጊዜ አንድ ዶላር ሁለት ብር ነበር አለ። አሁን እኮ አርባ አምስት ደርሷል፣ በጥቁር ገበያ ስብሳ አንድ ሰሞን እንደውም ሰባ ደርሶ ነበር። የፈለገውን ያክል ቢሆን ዚምባብዌ ያየ ነው እንትናለ የብርን ዋጋ ከዶላር ዝቅ እያደረጉ ዝቅ እያደረጉ ከየን ዝቅ እያደረጉ ከዶች ማርክ ዝቅ እያደረጉ መሄዱ

ብቻውን አያዋጣም። በምንም አያዋጣም። መሆን ያለበት የጥቁር ገበያው ለምን ሊስፋፋ ቻለ? ከምርት ጋር የተያዘ ሁኔታ አለ ወይንስ ደግሞ ከጥቁር ገበያው ጋር የተያያዘ ሁኔታ ነው ያለ? ሙስና ሙሉ በሙሉ ተደምስሷል? አልተደመሰሰም። ኮራፕሽን አሁንም እንዳለ ነው። በየቦታው በገጠር ከተማዎች፣ አንድ ሰው ሂዶ አገልግሎት በሚጠይቅበት ጊዜ መጀመሪያ የሚጠየቀው ጉቦ ነው። ያንን እኮ

ስርዓቱ አልቀየረውም። ገና ያልተቀየረ እጅግ በጣም የሚዘገንን የባህል መኮላሸት አለ ኢትዮጵያ ውስጥ። ስለዚህ በዚያ በኩል ዲሲፕሊን የሆነ አመራር ከቀበሌ ጀምሮ እስከ ፌዴራል ድረስ ያስፈልጋል። ከሙስና ሌብነት፣ ከጉቦ ነፃ የወጣ ዲሲፕሊን የሆነ ካድሬ ኦፍ ፕሮፌሽናልስ

ኢትዮጵያ ያስፈልጋታል። አመራሩ እንደዚያ ከሆነ ትንሽ ለማስታገስ የሚቻልበት ሁኔታ ያለ ይመስለኛል። የምጣኔ ሀብቱን ባለሙያ ዶክተር አክሎክ ቢራራን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ደረጀ ደስታ ለዝግጅቷ አመሰግናለሁ።

አድማጮች ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ዩናይትድ ስቴትስ እንደ አውሮፓውያን የዘመን አቆጣጠር በ2022 ዓ ም የተባበሩት መንግስታቱን የሰብአዊ መብቶች ምክር ቤት ዳግም ትቀላቀላለች ሲል ይጀምራል የዕለቱ ርዕስ አንቀጽ።

ይህም ፕሬዚደንት ጆ ባይደን የዩናይትድ ስቴትስን የውጭ ፖሊሲ ፈር ለማስያዝና ና የሰባዊ መብት ጥበቃን ለማረጋገጥ የገቡትን ቃል እውን የሚያደርግ ነው ብሏል። ምክር ቤቱ ግፍ የፈጸሙ ወገኖችን ተጠያቂ ለማድረግ

መረጃዎችን መዝግበው በማስቀመጥ የሰብአዊ መብቶችና የሰው ልጅን መሠረታዊ ነጻነት ለማስጠበቅ ጉል ሚና ይጫወታል ሲሉ የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የሰጡትን ቃል ዋቢ ያደረገው የዕለቱ ርዕሰ አንቀጽ በድንገተኛ ሁኔታዎችና እየተፈጸሙ ባሉ የሰብአዊ መብት ቀውሶች ላይ ትኩረት በማድረግ

ድምፃቸው ያልተሰማላቸው ወገኖች የሚሰሙበት ቦታ እንዲያገኙ ወይም እድል እንዲፈጠር ያደርጋል። ምክር ቤቱ በተጨማሪም መሻሻል የሚገባቸውን ጉዳዮች ሊሻሻሉ በሚችልባቸው መንገዶች ላይ ከአጋሮቻችን ጋር ግልጽ ውይይት የምናደርግበትን መድረክም ያበጃል ያሉትን ዘርዝረዋል።

ርዕሰ አንቀጹ በማያያዝም ለእስራኤል የሚሰጠውን ያልተመጣጠነ ትኩረትና በርካታ አባል ሀገሮች አላቸው ያሉትን እጅግ የከፋ የሰብአዊ መብት አያያዝ ጨምሮም የመንግስታቱ ድርጅት የሰብዓዊ ጉዳዮች ምክር ቤት ራሱ የራሱ ችግሮች አሉት ሲሉ ብሊንከን ማሳሰባቸውን አመልክተዋል። እያንዳንዱ ሰው ያለውን ሰብአዊ መብት ለማስጠበቅ አገሮች ያላቸውን ግዴታ ማክበራቸውን ጨምሮ የሰብአዊ ጉዳዮችን ምክር ቤቱ የተመሰረተባቸው መርሆችን ለመቀልበስ የሚደረጉ ጥረቶችን በጋራ ሆነን መመከት አለብን ሲሉ

የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር የገለጹትንም ጠቅሰዋል። በምክር ቤቱ ውስጥ እንደሚገኝ ሙሉ አባል አገር በመጀመሪያ ጥረታችን ምክር ቤቱ በአፍጋኒስታን፣ በርማ፣ ቻይና፣ ኢትዮጵያ

ሶሪያና የመን እውን ልናደርጋቸው በምንችላቸው ጉዳዮች ላይ ትኩረት ማድረግ አለበት ሲሉ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ የተናገሩትን ያወሳው ርዕሰ አንቀጹ ሰፋ ባለ አተያይ ደግሞ መሰረታዊ የሰው ልጆች መብትና የሴቶች መብት ከበሬታን እናበረታታለን እንዲሁም የሃይማኖቶች አለመቻቻልን፣ ዘርና ዘውግ ተኮር ኢፍትሃዊ ድርጊቶችን፣ በደሃጣን ቡድን አባላት ላይ የሚደርሱ ጥቃቶችና አድሎችን እንቃወማለን ማለታቸውን ዘርዝረዋል።

ዩናይትድ ስቴትስ እጅግ በጣም የከፋ የሰብአዊ መብት ማህደር ያላቸውን አገሮች መምረጥ ትቃወማለች፣ ያሉት አምባሳደር ግሪንፊልድ አክለውም በሀገራቸውም ሆነ በውጭ ለሰብአዊ መብቶች መጠበቅ ቁርጠኛ የሆኑ አገሮችን ለአባልነት ማበረታታት አለብን፣ በተሻለም መጠን ሁሉን አቀፍ መብት አክባሪና ነጻ ለመሆን ሳናሰልስ ጥረት ማድረግ አለብን ብለዋል። የዕለቱ ርዕሰ አንቀጽ በመጨረሻም የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ብሊንከን

ዩናይትድ ስቴትስ በሰብአዊ መብቶች ምክር ቤት ውስጥ እንደገና እንድታገለግል እድል ስለሰጡ የመንግስታቱን አባል አገሮች ማመስገናቸውን ገልጾ የሰብአዊ መብት ጥበቃ እንዲጎለብትና ምክር ቤቱ በዓለም ዙሪያ የሚሰራቸው ስራዎች እንዳይመክኑ ከዓለም አቀፍ አጋሮቻችን ጋር በመሆን እንሰራለን ያሉትን በመጥቀስ ሐተታውን ደምድመዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።

አድማጮች አሁን የደረሰን የሰዓት ማስተካከያ ላስታውስ። ቀደም ብለን ባስተዋወቅነው ማሳሰቢያ መሰረት በነገ ዕለት የተባበሩት መንግስታት የሰብአዊ ጉዳዮች ጽህፈት ቤትና የኢትዮጵያ ሰብአዊ መብት ኮሚሽን በጋራ ያጠኗቸውን የሰብአዊ ጉዳዮች ሁኔታ የተመለከተው መግለጫ ክትትሉ ሰዓቱን ድጋሚ የተለወጠውን ሰዓት ላስታውስ፣ ከጠዋቱ አምስት ሰዓት ተኩል በኢትዮጵያ ሰዓት ከማለዳው አስር ሰዓት ተኩል ደግሞ በዋሽንግተን ዲሲ ሰዓት መሆኑን

እንድታስታውሱና እንድትከታተሉ እንገልጻለን። አድማጮች በድጋሚ ሰዓቱ ከጠዋቱ አምስት ሰዓት ተኩል በኢትዮጵያ ሰዓት ከማለዳው አስር ሰዓት ተኩል ደግሞ በዋሽንግተን ዲሲ ሰዓት ነው። ስርጭታችንም በዚሁ ማብቃታችን ነው። ያስተናግድኳቸው አሉላ ከበደ ከብርሃን ኃይሉ ጋር አቀናባሪ ከሌሎች ባልደረቦቻችን ጋር በሆን በዚሁ የተሰናበትን ሰዓታችን አበቃ። ሰላም ጠናደረው።